ትላንት ጥቅምት 11 2017 ዓ ም አዲስ አበባ መርካቶ ሸማተራ በሚባለው አካባቢ ባጋጠመው የእሳት አደጋ በሰውና በንብረት ላይ ጉዳት መድረሱን የከተማዋ እሳትና አደጋ ስጋት አመራር ኮሚሽን አስታውቀዋል። የኮሚሽኑ ቃል አቀባይ አቶ ንጋቱ ማሞ ዛሬ ጥቅምት 12 2017 ዓ ም ለአሜሪካ ድምፅ በሰጡት ቃለ መጠይቅ በአደጋው ጉዳት መድረሱን አረጋግጠው መጠኑ ምን ያህል እንደሆነም እየተጣራ መሆኑን ተናግረዋል። ንብረት ላይ የደረሰው ጉዳት ወደ ገንዘብ ተቀይሮ በኢኮኖሚው ላይ የደረሰው ጉዳት አሁን ከፖሊስ ጋር መረጃ እያሰባሰብን ነው። ያው እንግዲህ ምሽትም ሌሊትም ስለነበረ ባለ ንብረቶችን ማግኘት ያስፈልጋል። በግምት ከሚሆን የእነሱን ሀሳብ መውሰድ አስፈላጊ ነው። ሌላ በሰው ላይ እንግዲህ እሳቱን ለማጥፋት ንብረት ለማውጣት ጥረት ሲያደርጉ የነበሩ አንዳንድ ግለሰቦች አምስት የእሳት አደጋ ሰራተኛ በሚሆኑት ላይ ቀላልና መካከለኛ ጉዳት አጋጥሟል። የተወሰኑት በዛው በኛው አምቡላንስ ውስጥ ሕክምና ተደርጎላቸው እዛው ወደ ቤታቸው ወይም እዛው አካባቢ የቀሩ ናቸው። ቀሪዎቹ ወደ ጤና ጣቢያ እና ወደ ሆስፒታል የወሰድናቸዋል። እንግዲህ ቁጥራቸው አሁን ለጊዜ እሱም መረጃ እያት የተሰባሰበ ነው። አሁንም የደረሰው ጉዳት የተወሰኑ መሬት ላይ ያሉ የንግድ ሱቆችና ህንጻውን በከፊል ከማግኘቱ በስተቀር ከዚህ የከፋ ሙሉ መርካቶን አካባቢ ሊያዳርስ የሚችል እሳት ነበር የነበረው። የእሳቱ ሳይዝ እንግዲህ አይተዋል ብዬ አስባለሁ። የአዲስ አበባ ፖሊስ በበኩሉ ዛሬ ባወጣው መግለጫ ከአደጋው ጋራ በተያያዘ በሰባት ሰዎች ላይ ቀላል፣ በሁለት ሰዎች ላይ ደግሞ ከባድ ጉዳት መድረሱን አስታውቀዋል። በእሳት አደጋው የሞተ ሰው እንደሌለ የተናገሩት ቃል አቀባዩ አቶ ንጋቱ ማሞ የአደጋው መንስኤ ምን እንደሆነ ፖሊስ በማጣራት ላይ መሆኑን አመልክተዋል። እሳቱ በአካባቢው በፍጥነት በመዛመቱ ጉዳቱን ጨምሮታል ያሉት አቶ ንጋቱ አደጋውን ለመቆጣጠር ስድስት ሰዓታት የፈጀ ጥረት መደረጉን ተናግረዋል። በአካባቢው የነበሩት ሁኔታዎች የእሳት ማጥፋት ሥራውን አስቸጋሪ እንዳደረጉትም ገልጸዋል። ቦታው ቀደም ሲልም በከተማ ደረጃ ለአደጋ ተጋላጭ ተብለው ከተለዩ የንግድ አካባቢዎች አንዱ ነው። ቤቶቹ የተሰሩበት ማቴሪያል ቆርቆሮ በቆርቆሮ እና በጣም የተጠጋጉ፣ እሱም ብቻ አይደለም ውስጥ ግብይት የሚካሄድባቸው እንደዚሁም ደግሞ አልፎ አልፎ መጋዘኖችም አሉ፣ ከጣን ተቀጣጣይ መሆናቸው፣ እሱም ብቻ አይደለም የአደጋ ጊዜ ተሽከርካሪዎቻችንን እንደ ልብ የሚያስገባም አልነበረም። ሌላኛው ደግሞ እሳቱም ከተስፋፋ በኋላ ነው ጥሪው ለኛ የመጣው። እንግዲህ እነዚህ ሁሉ ተደማምረው በፍጥነት ለመቆጣጠር ያልተቻለበት ሂደት አለ። እንግዲህ እኛ ከአቅማችን ተጨማሪ የሚያግዘን እንደሚያስፈልግ ጥሪ አቅርበን እንግዲህ በርካታ አካላት ተሳትፈዋል። የእሳት ማጥፋት ስራው ከአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን አቅም በላይ ሆኖ እንደነበር አቶ ንጋቱ ማሞ ጠቅሰው ተቋሙ የሌሎችን ድጋፍ በመጠየቁ በተለያዩ አካላት ትብብር በቁጥጥር ስር መዋሉን አስታውቀዋል። የአዲስ አበባ ፖሊስ የእሳት አደጋውን መንስኤ ለማጣራት ከፌዴራል ፖሊስ ጋር በመተባበር የምርመራ ሥራ መጀመሩን ገልጿል። አደጋውን እንደ ምቹ አጋጣሚ በመጠቀም የስርቆት ወንጀል የፈጸሙ 33 ተጠርጣሪዎችን ይዞ እየመረመረ እንደሆነም አመልክቷል። የአሜሪካ ድምፅ ወደ አካባቢው ተንቀሳቅሶ ሁኔታውን ለመመልከትና ጉዳት የደረሰባቸውን ሰዎች ለማነጋገር ያደረገው ጥረት አልተሳካም። ከሰሞኑ የሚመለከታቸውን ኃላፊዎች በማስፈቀድና በአካባቢው ያሉ ተጎጂዎችን በማነጋገር ሰፋ ባለ ዘገባ እንመለሳለን። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ